ዜና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባበሉ፣ ታክሲው ሞልቷል። ሄኖክ ሰማግዜር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዛችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። መስታወት አድራጋው ነኝ። ለመስተንግደው ጽዮን ግርማ ከጎኔ ጋቢና ትገኛለች። ሰላም፣ እንደምናመሻችሁ። የዛሬው ዝግጅታችንን እናስተዋውቃችሁ በሐዋሳ የጸጥታ ችግር መኖሩን የከተማዋ ነዋሪዎች ይናገራሉ። ባልታወቁ ግለሰቦች ትንሽ አስቸጋሪ የጸጥታ ሁኔታዎች እየተከናወኑ ነው ያሉት በተለይ መን ያለው በተለይ ትናንትናና ከትላንት ወዲያ በነበሩ ምሽቶች ውስጥ ዝርዝር ዘገባውን ይዘናል። በሌላ ዘገባ በደቡብ አፍሪካ ስዌቶ በተባለው አካባቢ መጤጠል እንቅስቃሴ ማገርሸቱን በፕሪቶሪያ የሚገኘው ኢትዮጵያውያንና ኤርትራውያንን በአንድነት በአባልነት አጣምሮ የያዘው የሀበሻ ኮሚኒቲ የተሰኘው ማህበር አስታወቀ። ሰዎቹ ጥቃት የሚያደርሱት ጀስ ፎሬነርስ ስራችን ወስደውብናል፣ በእነሱ ምክንያት መስራት አልቻልንም፣ በተጨማሪ ደግሞ ፔክ የሆነ ንብረትና እንዲሁም ኤክስፓየር የሆኑ እቃዎች፣ ጊዜ ያለፈባቸው እቃዎች እየሸጡ ለልጆቻችንና በህዝባችን ላይ ጉዳት እያደረሱ ነው ምናምን የሚል ሀሳብ አንስተው ነው የጀመሩት ማለት ነው። እቃቱ የማህበሩ ጸሐፊ አቶ ዳንኤል ገብሩ ናቸው ይዘናቸዋል። እንዲሁም ከደቡብ አፍሪካ ሪፖርተራችን ያደረሰችን ዘገባም አለ። በሌላ ዘገባ በአስመራ ከተማ የ2018 ዓመታዊ ኤግዚቢሽን ተከፈተ። ኣብ ኣርባዕተ ምድባ ዝተከፋፈለ ውድድራት ኣለዎን እቲ ሓደ ብኣራት የተከፋፈለ የኤግዚቢሽን አመታዊ ኤግዚቢሽን እንደሆነ ነው የተናገሩት። አጠር ያለ ዘገባ በዚህ ላይ ከአስመራ ተልኮልናል። በኢትዮጵያውያንና በኢትዮጵያውያን ዘንድ ተስፋፍቷል የተባለው ብሔርተኝነትና ከብሔር ጋር የተያያዘ ጉዳይ በዕለት ተዕለት የፖለቲካና የማህበራዊ ግንኙነት ላይ የፈጠረውን የተወሳሰበ ችግር የሚያሳይ ነው የተባለ መጽሐፍ ባለፈው ሳምንት ለንባብ በቅቷል። የሀያና የሀያ ሁለት ዓመትና ያለ ህገ መንግስት ሬከርድ ምንድን ነው ምንድን ነ ይሰራለን እንግዲህ መጀመሪያ ኢህአደጎች ሲመጡ በቅንነት አስበውት ሊሆኑ ይችላሉ። ይሄ ለሀገር ሊጠቅም ይችላል ብሎ ሊሆኑ ይችላሉ። ግን አሁን ቆም ብለን መፈተሽ ያለብን ይመስለኛል። ይሄ ህገ መንግስት ጠቀመን ወይ? እንደዚህ ሀገርን በብሔር ሸንሽኖ ሁሉም ሰው በብሔር ወንጀርስ መደረጉ ኢትዮጵያዊነትን አቀጭጮ መንደርተኝነትን ማጠናከሩ ለኢትዮጵያ ህዝብ ሰላምና ብልጽግና ይበጃል ወይ የሚለው አሁን ማስረጃለ የአብራክ መጽሐፍ ደራሲ የህገ መንግስት ህግ ባለሙያውና በኢትዮጵያ የፖለቲካ ጉዳዮች ላይ ሀሳባቸውን ሲያቀርቡ ሲከራከሩና ሲሟገቱ የሚታወቁት አቶ ሙሉጌታ አረጋዊ ናቸው ይዘናቸዋል። በሌላ ዘገባ ሰዓት ከበቃን ወጣቶች ላይ ያተኮረ ስልጠና በዩናይትድ ስቴትስ ኤምባሲ አማካኝነት ተዘጋጅቶ ነበር፣ ትናንት ተጠናቋል። ሰዓት ከበቃን እሱንም ዘገባ ይዘናል። ሁሉንም ከዝግጅቶቻችን ታገኙታላችሁ። አብራችሁን ከአድማስ ተሻገሩ። ዜና፣ ናስቀድም። ለዜናዎቹ ተመልሰን መጥተናል። የዩናይትድ ስቴትስ የባህር ኃይል ጦርነቱ በቀጠለባት በየመን የአደን ባህረ ሰላጤ በድብቅ የጦር መሳሪያዎች ለማዘዋወር የተደረገ እንቅስቃሴ ማስቆሙ ተገለጠ። የባህር ኃይሉ ባወጣው መግለጫ በአደን ባህረ ሰላጤ በዓለም አቀፉ የባህር ክልል ላይ የሀገር መለያ በሌላት ጀልባ ላይ የተጫኑ የጦር መሳሪያዎች በዩኤስኤስ ኤጀን ደንሃም አውዳሚ መርከብ በቁጥጥር ስር አውለናል ብሏል። የጦር መሳሪያው ጭነት ከየት እንደተነሳ አለመታወቁን ነው ባህር ኃይሉ የገለጸው። ደቡብ ኮሪያ በሁለቱ ሀገሮች መካከል ለሚካሄደው ሶስተኛው የመሪዎች ጉባኤ ስለሚደረገው መሰናዶ የሚነጋገሩ ልዩ መልእክተኛ በሚቀጥለው ሳምንት ወደ ሰሜን ኮሪያ ልትልክ ነው። የደቡብ ኮሪያ ፕሬዚዳንታዊ ቃል አቀባይ እንደገለጹት በሚቀጥለው ሳምንት ረቡ ወደ ፒዮንግ ያንግ የሚላኩት ልዩ መልእክተኛ ማን እንደሆኑ ለጊዜው ይፋ አልተደረገም። የደቡብ ኮሪያ ፕሬዚዳንት ሙንጆ ኢን እና የሰሜን ኮሪያ መሪ ኪም ጆንግ ኡን ባለፈው መያዝያ ወር ፓን ሙንጆም ላይ ባደረጉት ታሪካዊ ጉባኤ ወቅት ሙን በዚህ ዓመት ውስጥ ፒዮንግ ያንግን ሊጎበኙ ተስማምተው እንደነበረም አይዘነጋም። በመጨረሻም የምዕራብ አፍሪካ ሀገር መሪዎች በሚቀጥለው ሳምንት ቤጂንግ ላይ በሚካሄደው የቻይናና የአፍሪካ ጉባኤ ላይ ሲሳተፉ የብዙ ቢሊየንና የብዙ ቢሊዮን ዶላር ውሎች እንደሚፈራረሙ ተገልጿል። ከቻይና ጋር የሚደረጉ ስምምነቶች ለመሰረተ ልማት ለንግድና ለሌሎችም የልማት ስራዎች የሚውሉ መሆናቸውን የተጠቀሰው ቻይና እስካሁን ለአፍሪካ ሀገሮች ከ142 ቢሊዮን ዶላር በላይ ብድር መስጠቷ ሲታወቅ የዘንድሮ ጉባኤ ላይ ደግሞ የገንዘብ ነክ ግንኙነታቸው ይበልጥኑ የሚያጠናክር እንደሚሆን ይጠበቃል። ለዛሬ ያዝንላችሁ አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ የጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። እኔ መስታወት አድራጋውና ጽዮን ግርማ አብረን ከአድማስ ስንሻገር እንላችኋለን። ጋቢና ቪኦኤ ሌስ ፕሮስ ቦንድሪስ ቱገር በሐዋሳ ከተማ የጸጥታ ችግር መኖሩን የከተማዋ ኖር ነዋሪዎች በመግለጽ ላይ ይገኛሉ። ሙክታር ጀማል ዝርዝሩን ከሐዋሳ ይዟል። በደቡብ ክልል መዲና ሐዋሳ ከተማ ሰሞኑን እየታየ ባለው የጸጥታ ችግር ስጋት ውስጥ ገብተናል ይላሉ የከተማዋ ነዋሪዎች። ሰሞኑን በተደጋጋሚ ሌሊት ላይ ሰዎች ተገለው እየተገኙ መሆኑንም ነው የሚናገሩት። ባለፉት ሁለት እና ሶስት ቀናት ባልታወቁ ግለሰቦች ትንሽ አስቸጋሪ የጸጥታ ሁኔታዎች እየተከናወኑ ነው ያሉት በተለይ ያለው በተለይ ትናንትናና ከትላንት ወዲያ በነበሩ ምሽቶች ውስጥ በቅርብ ሌሊት ተገለው ከተገኙ ሰዎች ውስጥ የአንዱ የወጣት ደሳለኝ የቅርብ ዘመድ የሆነችው ወይዘሮ የአይኔ አበባ አበበም ስለ ጉዳዩ ምንም የሚያውቁት ነገር አለመኖሩንና ልጃቸው በከተማዋ ተገለው መገኘቱንም ነው የሚናገሩት። ሐዋሳ ከትናንት ወዲያ ገብርኤል ቤተ ክርስቲያን አካባቢ ነው ሞቱ የተገኘው። ቤት ወቅቱ ነው የሞተው ስለ ጉዳዩ የጠየቅነው የሐዋሳ ከተማ ፖሊስ መምሪያ ኃላፊ ኮማንደር መስፍን ዴቢሶም የተፈጠረውን ወንጀል ጉዳይ እውነት መሆኑን ተናግረው የሟቾቹን ሁኔታም በዚህ ጉዳይ ይገልጻሉ። ሮብ ወደ ከሌሊቱ ወደ ስምንት ሰዓት አንድ ወጣት ለመዝናናት የወጣው ሞቶ ተገኝተዋል። የሞተው በተወቅቶ ነው። እንግዲህ እንዴት ወጋ፣ ማን ወጋው የሚለው እየተጣራ ነው ያለው እሱ ውጭም ሐሙስ ማታ ወደ ሁለት ሰዓት ተኩል አካባቢ መንገድ ላይ ሌላ አንድ ወጣት ሞቷል። በሌላ ለከተማ በተለይ የሟቾችን ሁኔታ በተመለከተ የከተማዋ ጸጥታ እያደር እየላላ መምጣቱ ከፍተኛ ስጋትና ለዚህ ወንጀሎችም ምክንያት ነው ነው የሚሉት የከተማዋ ነዋሪዎች። በቅርብ እየተደረገ ያለውን ለውጥ ተከትሎ የከተማው የጸጥታ አካል ጸጥታውን ከማጥበቅ ይልቅ ሌሎች ጉዳዮች ላይ ማትኮሩ ይህንን ክፍተት ፈጥሯልም ነው አንዱ የከተማዋ ነዋሪ ለአሜሪካ ድምፅ በሰጡት ሀሳብ የሚገልጹት ያንን ጸጥታውን ከመቆጣጠር ይልቅ በሌሎች ፖለቲካዊ ጉዳዮች ላይ ገደሉም ሰው የመዋል ዝንባሌ ያለ ነው የሚመስለኝ። እና በተለይ የዚህ የጸጥታ ዘርፍ የፍትህ ዘርፉም መፈተሽ አለበት። ህዝቡ ፍትህ እያገኘ አይደለም። ከዚህ በፊትም በወታደር የተገደሉ በፖሊስ የተገደሉ በርካታ ወጣቶች ነበሩ። ይህንን ወንጀል ጨምሮ ሌሎችንም በከተማ ውስጥ ስጋት ሆነው የሚታዩትን ለመቆጣጠር ከፌዴራል መንግስት ጋር በጥምረት እየሰራ መሆኑን የገለጸው የሐዋሳ ከተማ ፖሊስ መምሪያ የሰሞኑን የግድያ ወንጀል በተመለከተ ተጠርጣሪዎቹን በቁጥጥር ስር እያዋለ መሆኑንም ይገልጻል። በተለይ ከጸጥታ አካላት ክፍተት ታይቶባቸዋል የተባሉትንም እየመረመረ መሆኑን የሐዋሳ ከተማ ፖሊስ መምሪያ አዛዥ ኮማንደር መስፍን ዴቢሶ ለአሜሪካ ድምጽ ገልጸዋል። ላይ በአንዱ ኬዝ ስድስት ሰው በአንዱ ኬዝ አምስት ሰው ተይዘዋል። እየተጣራ ነው ያለው ፖሊስ እያጣራው ነው ያለው። ከነገሩ ጋራ ያለው አሁን ጉዳት በምዶ እንትኑ አንድ የኃይል ማነት ራሱ አለ። በዛ ላይ አንዳንድ ቦታ ላይ የተመደበው አባል በንቁ አለመሆን አለ። በአንድ ኤሪያ መታጠር አለ። ሰፊ ኤሪያ እየተንቀሳቀስ አካባቢ እየተንቀሳቀሰ አለ መሸፈን አለ። እሱን ተነጋግረናል። ክፍተት ነው። ክፍተቱን ገምግመናል። ወይ ደግሞ በንቃት እየተከታተሉ የሌሉ አባላቶችም አሉ ብላችሁ እንዲ ከለያችሁ የወሰዳችሁ እርምጃ አለ? ኃላፊነታቸውን በአግባቡ ባልተወጡ ሰዎች ላይ እሱን ህጋቢ ትን የፖሊሳዊ ሂደት ተከትለን እርምጃ እንወስዳለን። ለአሜሪካ ድምጽ ለተጠናከረ ዘገባ ሙክታር ጀማል ነኝ ከአዲስ አበባ። ወደሚቀጥለው ዘገባችን የምናልፈው በደቡብ አፍሪካ ሱዌቶ በተባለው አካባቢ መጤ ጠል እንቅስቃሴ ማገርሸቱን በፕሪቶሪያ የሚገኘው ኢትዮጵያውያንና ኤርትራውያንን በአንድነት በአባልነት አጣምሮ የያዘው የሀበሻ ኮሚኒቲ የተሰኘው ማህበር አስታወቀ። በንግድ ስራ ላይ የተሰማሩ ስደተኞች ተመሳስለው የተሰሩ ምርቶችና ጊዜያቸው ያለፈባቸው ምግቦች እየሸጡልን ነው በሚል ከተቆጡ ወጣቶች ጋር በተፈጠረ ግጭት የሰው ህይወት ማለፉንም ነግረውናል። ሰዎች መጎዳታቸውን፣ ንግድ ቤቶች መዘረፋቸውን የገለጹት የማህበሩ ጸሐፊ አቶ ዳንኤል ገብሩ ኢትዮጵያውያኑና ኤርትራውያኑ ራሳቸውን እንዲጠብቁና እንዲጠነቀቁ መልእክት እያስተላለፍን ነው ብለዋል። ጽዮን ግርማ አነጋግራቸዋለች። በደቡብ አፍሪካ ዘጋቢያችን አኒታ ፓዋል ያደረሰችን ዘገባ እንደሚያሳየው በደቡብ አፍሪካ ሱዌቶ በተባለው አካባቢ በተቀሰቀሰው መጤዎች ከሀገራችን ይውጡልን የሚለው እንቅስቃሴ በተፈጠረ ግጭት ቢያንስ አራት የውጭ ዜጎች ተገድለዋል የሚል ነው። አርብ እለት መጤ ጠል የሆነው እና አዲስ የተቋቋመው ፓርቲ በደቡብ አፍሪካ ዋና ከተማ ጆሃንስበርግ በጠራው መጤዎች ከሀገራችን ይውጡልን የሚለው ሰልፍ ምክንያት ነው ግጭቱ የተቀሰቀሰው። በዚህ 150 የሚሆኑ ተቃዋሚዎች በተሳተፉበት ሰልፍ ላይ ግጭት ተቀስቅሶ እንደነበር የሚጠቅሰው ይህ ሪፖርት በሶዌቱ አካባቢ ፖሊስ ወደ 27 ሰዎች ማሰሩንም ይዘረዝራል። ይህንኑ በተመለከተ በሚዘ በሪፖርቱ ላይ እንደተጠቀሰው ግጭቱ ተባብሶ መቆየቱንና የሰዎች ሕይወት እስከ መጥፋት መድረሱን ነው። በዚህ በመጤጠል እንቅስቃሴው በአሁኑ ሰዓት ኢትዮጵያውያኖች መጎዳታቸውን እንደማያውቅ የገለጸው በደቡብ አፍሪካ የሚገኘው የኢትዮጵያውያንና ኤርትራውያንን በጋራ ያጣመረው የሀበሻ ኮሚኒቲ የተሰኘ ማህበር ሲሆን የማህበሩ ጸሐፊ አቶ ዳንኤል ገብሩ ለአሜሪካ ድምፅ እንደተናገሩት እንቅስቃሴ መኖሩን ግጭቶች መፈጠራቸውን በተፈጠሩት ግጭቶች ግን በአሁኑ ሰዓት ኢትዮጵያውያን መጎዳት አለመጎዳታቸውን ለማወቅ አስቸጋሪ እንደሆነባቸው ገልጸው በሰሙትና በደረሳቸው መረጃ ግን በአሁኑ ሰዓት ጉዳት የደረሰባቸው ሶማሊያውያን እንደሆኑ የተዘረፉትና የተጎዱት ሰዎችም የሶማሌ ዜጋዎች እንደሆኑ ገልጸው ልናል። አነጋገሪያቸው ነበር። ሰዌቶ ተብሎ በሚታወቀው ጆቦር አካባቢ በሚገኝ ታውን ነው የተጀመረው ጥቃቱ። ሶማሊያ ወማሚያዎቹ በማስወር ነበር በሀያ ዘጠኝ በዚህ ወር ማለት ነው። ኦገስት ትዌንቲ ናይን ነው የተጀመረው ጥቃቱ። ሰዎቹ ጥቃት የሚያደርሱት ጃስት ፎሬነርስ ስራችን ወስደውብናል፣ በእነሱ ምክንያት መስራት አልቻልንም። በተጨማሪ ደግሞ ፔክ የሆነ ንብረትና እንዲሁም ኤክስፓየር የሆኑ እቃዎች ጊዜ ያለፈባቸው እቃዎች እየሸጡ ለልጆቻችን እና በህዝባችን ላይ ጉዳት እያደረሱ ነው ምናምን የሚል ሀሳብ አንስተው ነው የጀመሩት ማለት ነው ጥቃቱ። ይሄ ግን እንደ ምክንያት ነው እንጂ ጀስት ሁሌም እንደዛ እያሉ አጋጣሚ ባገኙት ቁጥር ለመዝረፍና ና ሰውም ለመጉዳት ነው። አብቤታቸው ፌክ የሆነ ሲሉ ተመሳስሎ የተሰራ ምርትና ጊዜው ያለፈባቸው የምግብ ሸቀጣ ሸቀጦችን ማለታቸው ነው። ስደተኛው ከሌላ ቦታ የመጣው ስደተኛው በንግድ ስራ ላይ የተሰማራው ይህንን ድርጊት ይፈጽማል ወይ? ምን መሰለኝ አንድ ነገር ዝም ብሎ ከባዶ ተነስተው ሊያደርጉት ይችላሉ። ደግሞ በሳውዝ አፍሪካ ብቻ ሳይሆን በተለያየ ቦታ ሰዎች ጊዜ ያለፈባቸውም ይሆኑ ወይም ሌላ ሌላ ተመሳስሎ የተሰሩ ነገሮችን ለመሸጥ ሊያቀርቡ ይችሉ ይሆን። ይሄ ግን ስደተኞችን ነው ያደረጉት ብሎ ስደተኞችን ላይ ብቻ ጥቃት ማድረጉ ግን ለሌላ ፍላጎታቸው ለመፈጸም ብለው የሚያደርጉት ነው እንጂ በትክክል ስደተኛው እንደዛ ስላደረገ አይደለም። በእርግጥ በስደተኛው ብቻ ሳይሆን በተለያዩ በዜጎችም ጭምር ሊሰራ ይችላል። ግን ይሄ ተፈልጎ ማን ነው ይሄን ያደረገ ኢንቨስቲጌት ተደርጎ ምርመራ ተካሂዶ መዝጋቱም ወይም ደግሞ ሌላ ሕጋዊ የሆነ እርምጃ መውሰድ ነው የነበረባቸው እንጂ ዝም ብሎ እንዲህ ያገኘን ያሉ ዘርፊያ ማካሄድ እሱን ነው አግባብ የሌለው ነገር ማለት ነው። ምን ያህል ሰው ተጎዳ? የጉዳቱስ መጠን ምንድን ነው? ኢንፋክት እስካሁን እንደሚሉት ሶስት ሰዎች እንደተጎደሉ ነው። ገና ፖሊሶች ምርመራ እያካሄዱ ነው። ግን በተለይ በሶዌቶ በሚባል ቦታ ብዙ ጥቃት አድርሰዋል። ሾፖችም ሰብረው ዘርፈዋል። ይሄ ነው እስካሁን ያለን። የእናንተ የሀበሻ ኮሚኒቲ ውስጥ የሶማሌ ተወላጆች አሉበት? ኤርትራውያንና ኢትዮጵያውያን ብቻ ነው ያለነው። እስካሁን ሶማሊያውያን የራሳቸው የሆነ ካሳ ተብሎ የሚታወቅ እንትን አላቸው፣ የኮሚኒቲ ማህበር። እኛ ግን በኢትዮጵያውያንና በኤርትራውያን ነው የተቋቋመው። አባላቶቻችንም ኤርትራውያንና ኢትዮጵያውያን ናቸው። ስለዚህ ምን እያደረጋችሁ ነው እናንተ? ለአባላቶቻችን ለአባላቶቻችን ያ ተገቢ የሆነ ጥንቃቄ ማድረግ እንደሚገባው ነው ሰው ሁኔታውን እየተከታተለ የሆነ ነገር ሲጀመር ህይወቱን ማስቀደም እንዳለበት ነው የምንመጥሰው እና የምናስተላልፈው። ያገኘነው ኢንፎርሜሽን ደግሞ አለን የዋትስአፕ ግሩፕ ለእኛም፣ ለህዝባችን የምናስተላልፍበት በዛው መረጃው እየሰጠ ነው። መጠንቀቅ ያለበትን ነገር እንዲያደርግ እሱን እያደረግን ነው። የሳውዝ አፍሪካ ዋና የፖለቲካል ፓርቲዎች እንደዚሁም ደግሞ ገዢውን ፓርቲ ኤኤንሲን ጨምሮ ሌሎች የተቃዋሚ ፓርቲዎችም በደቡብ አፍሪካ እንደዚህ አይነት መጤጠል የሆነ የእንቅስቃሴ ቦታ የለውም ሲሉ አውግዘውታል። የምትከታተሉት የጋቢና ቪኦኤ ዝግጅታችንን ነው። መቀሌ አስመራ የሚገኘው ዘጋቢያችን ብርሃነ በርሀ በአስመራ ከተማ የ2018 ዓመታዊ ኤግዚቢሽን ተከፍቷል ይለናል። በተከታዩ ዘገባ የኤርትራ የ2018 ፌስቲቫል ሰላም ለዘላቂ እድገት በሚል መሪ ቃል ዛሬ ነሐሴ 25 በኤክስፖ ቅጥር ግቢ አስመራ በፕሬዝደንት ኢሳያስ አፈወርቂ በይፋ ተከፍቷል። በዚህ የመክፈቻ ስነ ስርዓት ላይ የኤርትራ ከፍተኛ ባለስልጣኖችና በኤርትራ የሚገኙ ዲፕሎማሰኞች የተገኙ ሲሆን በኤክስፖ ቅጥር ግቢ ያሉትን የተለያዩ ዝግጅቶች እየተዘዋወሩ ጎብኝተዋል። የኤርትራ ሀገራዊ በዓል አዘጋጅ ጽህፈት ቤት ስራ አስኪያጅ አቶ ተስፋይ በርሀ የዛሬ አመት ፌስቲቫል በአሁኑ ወቅት እየታየ ያለውን የሰላምና የተስፋ ጅማሬ እንዲያንጸባርቅ ተብሎ መሪ ቃሉ ሰላም ለዘላቂ ዕድገት የሚል መጠሪያ እንደተሰጠው ለቪኦኤ ገልጸዋል። በየአመቱ የሚከበረው የኤርትራ ፌስቲቫል በስድስቱም ዞባዎች ወይ ክልሎች የሚገኙ የተለያዩ ብሔርና ብሔረሰቦች ማንነታቸውን፣ ኑሯቸውንና ባህላቸውን የሚያሳዩበት መድረክ በመሆኑ በዚህ ዙሪያ በአራት የተለያዩ ምድብ የተከፋፈሉ ውድድሮች እንደሚኖሩም አስረድተዋል። ኣብ ኣርባዕተ ምድባት ዝተኸፋፈለ ውድድራት ኣለዎን እቲ ሓደ ውድድር ያታዊ ትልሂትን ሙዚቃን በአራት የተለያዩ ምድቦች የተከፋፈሉ ውድድሮች ይኖራሉ። የመጀመሪያው ባህላዊ እስክስታና ሙዚቃ፣ ሁለተኛው ጥንታዊ የሙዚቃ መሳሪያዎች ሶስተኛ የባህላዊ ቤት አሰራርና የአናኗር ዘይቤ ሲሆን አራተኛው ደግሞ ክልሉን የሚያስተዋውቅ ኤግዚቢሽን ነው። የዛሬ ዓመት ፌስቲቫል ወደ ነሐሴ መጨረሻ የተዘዋወረበት ምክንያት ባለፈው ወር አጋማሽ ላይ የኤርትራ የወጣቶች ፌስቲቫል ተደርጎ ስለነበር ሁለቱን ለማራራቅ ሲባል እንደተራዘመም አቶ ተስፋዬ አስረድተዋል። በዚህ ከነሐሴ 25 እስከ ጳጉሜ 3 በሚቆየው ፌስቲቫል ላይ የተለያዩ የፈጠራ ስራዎች፣ የባህላዊ ሙዚቃ ዝግጅቶች፣ ወጣቶችንና ሕጻናትን የሚያስተምሩ ዝግጅቶች፣ ድርጅቶች ስራዎቻቸውን የሚያስተዋውቁበት አውደ ርዕይና ሌሎችም ፌስቲቫሉን የሚያንጸባርቁ ዝግጅቶች የቀረቡ ሲሆን በመቶ ሺህ የሚቆጠሩ ኤርትራውያን ኢትዮጵያውያንና ሌሎች የውጭ አገር ጎብኚዎች ፌስቲቫሉን እንደሚጎበኙት ይጠበቃል። ብርሃነ በርሀ ለአሜሪካ ድምፅ ከኤክስፖ አስመራ። የተከታተላችሁ የምትገኙት ጋቢና ቪኦኤ ነው። ወደሚቀጥለው ዘገባችን እናልፋለን። የብሄርተኝነት ተኝነት ጉዳይ በልቦለድ መጽሐፍ በኢትዮጵያና ኤርትራውያን ዘንድ ተስፋፍቷል የተባለው ብሔርተኝነትና ከብሔር ጋር የተያያዘ ጉዳይ በእለት ተዕለት የፖለቲካና የማህበራዊ ግንኙነት ላይ የፈጠረውን የተወሳሰበ ችግር የሚያሳይ ነው የተባለ መጽሐፍ ባለፈው ሳምንት ለንባብ በቅቷል። የህገ መንግስት ህግ ባለሙያውና በኢትዮጵያ የፖለቲካ ጉዳዮች ላይ ሀሳባቸውንም ሲያቀርቡ ሲከራከሩና ሲሟገቱ በሚታ የሚታወቁት አቶ ሙልጌታ አረጋዊ የተጻፈው አብራክ መጽሐፍ ግምገማ ቀርቦበታል። ጽዮን ግርማ ዝርዝራላት። እሁድ ዕለት በሃዋርድ ዩኒቨርሲቲ የተመረቀውና ለውይይት የቀረበው አብራክ የተሰኘው የአቶ ሙልጌታ አረጋዊ መጽሐፍ ልብወለድ ነው። ጸሐፊው መጽሐፉን ባስተዋወቁበት ጽሑፍ ባለታሪኮቹ አርካኒ ጫላና ዋልታ ሀጎስ ይባላሉ። አርካኒ አምቦ፣ ዋልታ መቀሌ በቅለው ሕይወት አዲስ አበባ ላይ ያገናኘቻቸው ወጣት የህግ ምሁራን ናቸው ይላል። የተለያየ ቋንቋ ተናጋሪነታቸው ሳያግዳቸው ከጥልቅ ፍቅር ቢወድቁም ግንኙነትና ፍቅራቸው በሰዎች አልጸደቀላቸውም። ማህበረሰቡ ፍቅራቸውን አልተቀበለውም። ዘመድ አዝማድ ሲቃወማቸው መንግስትም አስጨንቋቸዋል። አገርም በግጭት እየታመሰ ሲጨነቅ እነሱም አብረው ተጨንቀዋል ይላል ጽሁፉ። ህይወታቸውን ባሰቡበት መንገድ መምራት ያልቻሉት ፍቅረኛሞች ካስጨነቃቸው አስተሳሰብና እምነት ጋር ግብ ግብ ገጥመዋል። ለግብ ግቡ ያነሱት መሳሪያ ደግሞ ጥያቄ ብቻ ነው። ለምን የሚል ጥያቄያቸውን ለህዝብ፣ ለሀገር፣ ለመንግስትና በተለይም የብሔርተኝነት አቀንቃይ ለሆኑ ፖለቲከኞች የቀረበ ነው ብሎታል። ለአቶ ሙልጌታ መጽሐፉን ለምን ጻፉት ስል አጭር ጥያቄ ያቀረብኩላቸው እኔ ለረዥም ዓመታት ኢትዮጵያ ውስጥ ያለው የማህበራዊ ህይወት በሰዎች ላይ በኢትዮጵያውያን መካከል ያለው ግንኙነት ሁሌ ሲያሳስበኝ ቆይተዋል። ማለት በብሄር ብሄረሰብ አገር ተከፋፍሎ በእነዚህ ብሄርና ብሄረሰቦች መካከል ያለው ግንኙነት አንዳንድ ጊዜ በግልጽ ሌላም ጊዜ በድብቅ አንድ ሞ ነው። በቀርቡ ጊዜ በተለይ ባለፉት አራት አምስት ዓመታት በጣም በከባዱ አስኬ ደረጃ ያደረሰበት ጊዜ ነው ያለፍ ነው እና ቻባጭሩ በፈረንጅ ከሁለት ሺህ አንድ ጀምሮ ሲያስጨንቀኝ የነበረ ነገር ነው። ይሄ የእኛ የሀገራችን የእርስ በርሳችን ግንኙነት አሁን كله تلاقي ميديا አውትሌት ያየ ስብሰባ ውይይት ምናምን አነሳው ነበረ። በግሌ እንደዚሁም ከቀጠልን አገር በብሔር በብሔረሰብ እንደዚህ ተከፋፍለው ውጥረት ተፈጥሮ ምንቀጥል ከሆነ አንድ ቦታ ላይ ስንደርስ ውጥረቱ ይበጠስና የሆነ ችግር ሊፈጠር ይችላል የሚል ስጋት ነበረኝ ሁሌ። አቶ ሙልጌታ መጽሐፉን ለመጻፍ ይኖሩበት ከነበረው ዩናይትድ ስቴትስ ወደ ኢትዮጵያ ተጉዘው ከማስተማር ስራ ጋራ ለሁለት አመት ጥናት በማድረግ በብሔርተኝነት ምክንያት በማህበራዊ ግንኙነት ላይ የተፈጠረውን ውስብስብና አስቸጋሪ ሁኔታ በልብ ወለድ መልኩ እንዲታይ ማቅረቡ ችግሩንም ቁልጭ አድርጎ ያሳያል፣ ለቀጣይ ውይይትም ይጋብዛል ይላል። በምን መንገድ ወደ ተደራሴ ወይም ወደ አንባቢው ሊቀርብ የተሻለ ይሆናል የሚል ሳስብ ብሔረተኝነት፣ በአጠቃላይ ስታዩ የሰፊው ሕዝብ እንቅስቃሴ ነው። ማስ ሙቭመንት ነው። ሕዝብ ነው የሚያነቃንቀው። የብሔረተኝነት እንቅስቃሴ በሕዝብ ነው የሚደረገው። ግን አንቀሳቃሾቹ መሪዎቹ፣ የተወሰኑ ምሁራንና የተወሰኑ ባለሀብቶች ናቸው። ሰው እነዚህ ሰፊው ሕዝብ የብሔረተኝነት እንቅስቃሴ የሚያካሄድ ሰፊው ሕዝብ ስለ ብሔረተኝነት ያለው ግንዛቤ ምን ያህል ነው? ያ ግንዛቤ ላይ ስራ ቢሰራ ምናልባት በተለያዩ ብሔር ብሔረሰቦች የሚፈጠረው ግጭት ከመፈጠሩ በፊት ሰው አስቦ ይሄ ነገር እንዴት ነው ጎበዝ ብሎ ፋታ አግኝቶ ራሱን የሚጠይቅበት አጋጣሚ መፍጠር የሚችልበት ሁኔታ መፍጠር ይቻላል ብዬ አስብኩ። ያ ደግሞ ምንድነው ብሔረተኝነት ምንድን ነው የሚለው ነገር ጠይቀን አንስተን ብንነጋገርበት የተሻለ ግንዛቤ ቢኖረን ሊመጣ የሚችል በ ህዝቦችና በብሔሮች መካከል ሊፈጠር የሚችለው ግጭት ሊቀር ይችል ይሆናል። አትሊስት ያግዛል እያስብ በሀገሪቱ ውስጥ በሚፈጠረው የፖለቲካ ችግር ምክንያት ህዝብ በብሔር ተጠቂ ይሆናል ሲልም በምሳሌ ጠቅሷል። ትልቁ ችግር ህገ መንግስት ውስጥ ያለው ነው ብሏል። ብሔር ብሔረሰብ የሚለው ከኢህአደግ በፊትም ነበረ፣ በደርግም ነበረ፣ በሀይለስላሴ ዘመንም ነበረ። ኢህአዴግ ያደረገው ነገር ምንድን ነው? በጣም ለየት ያለ ነገር ነው ያደረገው። ብሔር ብሔረሰቦችን በተመለከተ ብሔረተኝነትን በህገ መንግስት ደረጃ ኢንስቲቱሽናላይዝ አድርጎታል። የኢህአዴግ መንግስት አንድ ሰው የግድ አማራ ነኝ በል፣ የግድ ትግሬ ነኝ በል። ሉክ አባቴ ትግሬ ነው እነቴ አማራ ነች ብትይ፣ ቀበሌ ሄደች መታወቂያ ለማውጣት ከሁለቱ አንዱ ምረጭ ነው የምትባል። ይሄ በጣም በጣም ገብቶኝ የማያውቅ ነገር ነው። ለምን አንድ ሰው ሁለቱ መሆን እንደማይችል መንግስት ያልመለሰው ጥያቄ ነው እና ስርዓቱ ህዝቡን በመከፋፈል ላይ ብቻ የተገነባ ስርዓት ነው ብዬ ነው የማስበው። ስለዚህ የኢትዮጵያ ህገ መንግስት የሀያ ስድስት አመት ልምድ አለን ቢያንስ የሀያ አመት ልምድ አለን ህገ መንግስቱ ወጥቶ ተግባራዊ ከሆነበት ጊዜ ጀምሮ ብንቆጥር ሰው የዚህ የሀያና የሀያ ሁለት አመት ያለ ህገ መንግስት ሬከርድ ምንድን ነው ምንድን ነው የሰራለን? እንግዲህ መጀመሪያ ኢህአደጎች ሲመጡ በቅንነት አስበውት ሊሆኑ ይችላሉ ይሄ ለሀገር ሊጠቅም ይችላል ብለው ሊሆኑ ይችላሉ ግን አሁን ቆም ብለን መፈተሽ ያለብን ይመስለኛል ይሄ ህገ መንግስት ጠቀመን ወይ እንደዚህ ሀገርን በብሄር ሸንሽኖ ሁሉም ሰው በብሄሩ እንዲያስብ መደረጉ ኢትዮጵያዊነትን አቀጭጮ መንደርተኝነትን ማጠናከሩ ለኢትዮጵያ ህዝብ ሰላምና ብልጽግና ይበጃል ወይ የሚለው አሁን ማስረጃ አለን ድሮ በሀሳብ ነበረ ደርግ እንደዚህ አድርጎ አንድነት ላይ ስለሰራ ብቻ አገር አፈረሰ ተብሎ ተተች አይደለ? ዴሞክራሲን አፍኖ አንድነት አንድነት የሀገር አንድነት ይቻያለ። አሁን ደግሞ በግልባጩ ኢህአዴግ ምንድን ያደረገው የሀገር አንድነትን እየተወ እየጣለ እየናቀ በሀገር መበጣጠስና በሀገር ልዩነት ላይ በጣም ስለሰራ የእርስ በርሳችን ከፍተኛ ችግር ውስጥ እየገባንበት ጊዜ ፈተና ስ ያለ ነው። እና መደረግ ያለበት ምንድነው ቆመን ህገ መንግስቱን እንደገና ማየት የሚችል ጉባኤ መጠራት ያለበት ይመስለኛል። እና ህገ መንግስቱ ማጥናት የሚችሉ በሙያው ገይ ነው እውቀት ያላቸው ሰዎች በመንግስት ተደራጅተው ይህ ህገ መንግስት ይችን መርምረው፣ ከሀያ ምናምን አመት በኋላ ህገ መንግስት ሰው የሰራው ዶክሜንት ነው። ግን ሰው ከሰራው በኋላ ዝም ብለሽ ከተውሽው እሱ ራሱ አንቺን የመቆጣጠር አቅም አለው። ህገ መንግስቱ ራሱ ለምሳሌ ቋንቋችንን እዩ ብሄር ብሄረሰቦች እንደዚህ ነው አሁን ያለው እና ከህገ መንግስት የመጣ ነው ይሄ። ስለዚህ ህገ መንግስት ቁጭ ብለን አሁን እሺ እስካሁን በዚህ መተናል፣ ሬከርዳችን ምንድነው ጥቅሙ ምንድነው ጉዳቱም ተብሎ የማይጠቅመንን እንትተን የሚጠቅመንን ይዘን ወደፊት መሄድ የምንችልበት ትንሽ ቀይረን ነገሮችን ኢትዮጵያን ይበልስ ማቀራረብ የምችልና የሀገሪቷን እንድንጠብቁ ወደፊት አብረን እንድንሄድ የሚያደርገንን እና ሰላምና ብልጽግና ሊያስገኝልን የምችል መንገድ ምንድን ነው ብለን ብንወያይ፣ ህገ መንግስቱ ድንጋይ ላይ የተጻፈ የእግዚአብሔር ቃል አይደለም። የሰዎች ስራ ነው። በሰዎች ሊቀየርና በሌላ ሊተካ ይችላል የሚል እምነት አለ። አብራክ የተሰኘው መጽሐፍ ማህበረሰብ ውስጥ የፈጠረውን ችግር ቁልጭ አድርጎ ያሳያልም ሲል ተናግሯል። መጽሐፉን በማንበብ አስተያየቷን የሰጠችው የህግ ባለሙያና የሰብአዊ መብት አራማጅ ወይዘሪት ሶሊያና ሽመልስ አብራክ የተሰኘው መጽሐፍ ይሰጠዋል ያለችውን ጥቅም ጠይቄያታለው። አንደኛው አሁን ያለንበትን ዘመን በዘመን ውስጥ የነበረውን የፖለቲካና የብሄር መስቀልቀል ዶክመንት ያደርጋል ሰንዶ ያስቀምጣል አንደኛው ነው። ሁለተኛው ደግሞ በዚሁም አጋጣሚ በተለያየ ሁኔታ አሁን ያለውን ከፍተኛ የተስፋፋውን ብሄርተኝነትና ከብሄር ጋር የተያያዘውን የፖለቲካና የማህበራዊ ሁኔታ ላይ ያለውን ንግግር ኮንቨርሴሽን ያጠናክረዋል እና ለሱ እንደ መነሻ ሊሆን ይችላል። ከዚ በተጨማሪ ደግሞ በተለይ የዕለት ተዕለት የሆነ የፖለቲካ ሂደት ለማይከታተሉ ወጣቶች እና ያለውን ሁኔታ ወደ ሁኔታውን ውስብስብነት ለማይረዱ ወጣቶች ደግሞ ለእነሱም ይህንን ንግግር መ ያ ኢንፎርሜሽን ለማግኛ ይሆናል። ወይዘሪት ሶሊያና መጽሐፉ ውይይት እንደሚያስፈልገን አስታዋሽ ነው ትላለች። ወደ መሬት ወርዶ በእያንዳንዱ ሰዎች ላይ ህይወት ላይ ያለው ነገር ምን ይመስላል፣ ወይም በአንድ ሰው ታሪክ ውስጥ ቢካተት በግል አንድ ሰው የሚኖር ሰው ታሪክ በሚወደው፣ በሚኖረው፣ በሚገባው፣ በሚወጣው፣ በቤተሰቡ፣ በእናቱ፣ በእህቱ ቢካተት ምን ይመስላል የሚለውን ነገር ለማየት እድሉን አይሰጠንም። ብዙ ጊዜ የአወራራችንም ኮንቨርሴሽኑ መሆን ያለው የፖለቲካ ኮንቨርሴሽን እና ይሄ መጽሐፍ ያንን እድል ሰጥቷል። በግለሰብ ደረጃ ያ ታሪክ ቢመጣ እንዴት ነው የሚለውን እና ና ለሱ ሪፍሌክሽን ትልቅ ቅድል የሰጠን ይመስለኛል። ያ ማለት ግን ሌሎች ታሪኮች የሉንም ማለት አይደለም በእኔ አስተያየት እንዳየሁት ከራሴ እንደተማርኩት ከሆነ ነገር ግን በዚህ ደረጃ ራሱ በጣም በጣም ከፍተኛ በሆነ ሁኔታ ሲግኒፊካንት በሆነ ሁኔታ ማህበራዊ ህይወታችንና የግል ህይወታችንን የሚያመሰቃቅል ከሆነ በዛ ሳይድ መታየት ያለበት ንግግር፣ በደንብ ኮንቨርሴሽን ሊኖር የሚገባበት ጊዜ ላይ የደረስን ይመስለኛል። የመጽሐፉ ጸሐፊ አቶ ሙልጌታ አረጋዊ ብሔርተኝነትና ከብሔር ጋር የተያያዘ ጉዳይ ፖለቲካዊና ማህበራዊ ግንኙነት ላይ የፈጠረውን ስንክሳርና የተወሳሰበ ችግር ለመቅረፍ የሰከነ ውይይት ያስፈልጋል ባይ ነው ጊዜው ደግሞ አሁኑ ነው ሲል አስቀምጦታል። ለአሜሪካ ድምፅ ጽዮን ግርማ፣ ዋሽንግተን ዲሲ። የምትከታተሉት የጋቢና ቪኦኤ ጉዟችንን ነው ባህር ዳር፣ ድሬዳዋ፣ ጅማና አዲስ አበባ ክልል የሚገኙ ተማሪዎች በረፍት ጊዜያቸው የተሳተፉበት የእውቀት ልውውጥና ውይይት ፕሮግራም ትላንት ተጠናቀቀ። አዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲ አዘጋጅነት በኮምፒውተር ሳይንስ፣ እንግሊዝኛ ቋንቋ፣ የአካባቢ ሳይንስ፣ የቴክኖሎጂ የፈጠራ ስራና የሂሳብ ክህሎትን የሚያጎለብቱ ስልጠናዎች ለበርካታ ወጣቶች ወጣቶች ተሰጥተዋል። ይህንን በተመለከተ የዩናይትድ ስቴትስ ኤምባሲ ቃል አቀባይ ኒኮላስ ባርኔትን መስታወት አድርገው አነጋግራቸዋለች። አው ይህንን ፕሮግራም ጊዜ ስለማይበቃን ለዛሬ አንጠቀመውም። ስለዚህ በሚቀጥለው ሳምንት ሙሉ ዘገባውን ይዘን እንመለሳለን። በሚቀጥለው ሳምንት ሰኞ ለት ስለዚህ ሙዚቃን ጋብዛቸው ማክቤል ሙዚቃ ኦኬ ጊዜ ጊዜ የለንም ማለት ነው። ስለዚህ እንግዲህ እንሰናበታቸው። አድማጮቻችን እንግዲህ የዛሬው ፕሮግራማችን በዚሁ ተጠናቋል። መልካም ምሽት እያለን እንሰናበታለን። ስናስተናግዳቸው የቆየነውን የመስታወት አድራጋው ና አስተያየቶቻቸውን ደግሞ በፌስቡክ አት ቪኦኤ አምሃሪክ በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤ ወይም በመጠቀም አስተያየቶቻቸውን ያድርሱን። ያው የተለመደ አባባል ነው ብዬ ነው ማድረሳችሁን ቀጥሉ። ስለዚህ ስናስተናግዳቸው ያመሸነውን የመስታወት አድራጋው ና ጽዮን ግርማ ነበርን። ጉዟቸው የሰልመራ ይቀርብያል። እንሰናበታለን። መልካም ምሽት በጣም ረጅም un radio sagale -me.